ባሳለፍነው ሳምንት መጀመሪያ የተከበረውን 124ተኛውን የአድዋ ድል መታሰቢያ በዓል ተንተርሶ እዚህ ዋሽንግተን ዲሲ ላይ የተከናወነ ስነ ስርዓት ነው መነሻችን። ታሪካዊ ዕለት በተዘከረበት በዚህ መድረክ ለማኅበረሰብ ልዕልና ባበረከቱት የላቀ አስተዋጽኦ የመረጧቸውን በርካታ ኢትዮጵያውያንና አንድ አሜሪካዊ የከፍተኛ ትምህርት ተቋም ሸልመዋል። ሁለት እንግዶችን ጋብዘን አወያይተናል። ልዑል ኤርሚያስ ሣህለ ሥላሴ ኃይለ ሥላሴ የኢትዮጵያ የዘውድ ምክር ቤት ፕሬዝዳንት፣ አቶ ነቢያት አክሊሉ ደምሴ የሞ አንበሳ ተቋም የሕዝብ ግንኙነት ኃላፊ። በመግቢያችን ለአድማጮች እንዳስተዋወቅ ነው መነሻችን፣ አንድ መቶ ሀያተኛውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ ልዩ ልዩ ስራዎችን ለማህበረሰብ ያበረከቱ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ ላሳዩት የአመራር ብቃት ይላል ወደ መስሪያ ቤታችን የተላከው ደብዳቤ። የላቀ አስተዋጽኦ አበርክተዋል በሚል የመረጣችኋቸውን ኢትዮጵያውያን የአድዋ ምሽት በሚል በተሰናዳው ስነ ስርዓት ለክብር አብቅታችኋል። ልዑል ኤርሚያስ ከርሶል ጀምረ በልዩ ልዩ ታላላቅ ስራዎቻቸው የመረጣችኋቸውን ኢትዮጵያውያን ለክብር የምታበቁበት ይህን አይነቱ ስነ ስርዓት እራሱ ለየት ያለ ደንብና አቀራረብ ተከትሎ ነው የሚካሄደው፣ የማየት እድል ባገኘሁበት አጋጣሚ እንደተረዳሁት። እስኪ ያስረዱን መሰረቱን አላማውን ጨምረው። እሺ፣ ደስ ብሎኝ። ለረዥም አመታት የአገር ቅርጾች የአገር ባህላቶች ሳይከበሩ በነበረበት እኛ ቀደም ብለን የታሪክ ትልቅነት የታሪክ አስፈላጊነት ይሄንን ደግሞ ለአዲሱ ትውልድ ለማስታወቅ በማለት ለረዥም ጊዜ ይሄን ስራ ስንሰራ ነበር በጥቂት ኢትዮጵያኖች እና አብዛኞች ፈረንጆች ወዳጆቻችን ነበረ በዚህ ሲሳተፉ የነበሩት የዚህ አመቱን ለየት ያደረገው ለመጀመሪያ ጊዜ የሞዋንበሳ ተቋም በመሳተፉና ዝግጅቱን በማድረጉ በጣም ነው የበለጠ ክብር የተሰማን ለምን እነኚህ ወጣት ኢትዮጵያኖች በጣም በታሪካቸው የሚኮሩ ና የሚተጉ ስለሆኑ ይህን ለማየት በመምጣታችን በጣም ደስ ብሎኛል። መልካም አመሰግናለሁ። ልዑል ኤርሚያስ። አቶ ነቢያት፣ ይህን ቀደም ብዬ መግቢያው ላይ የጠቀስኩትን ደብዳቤ የአድዋ ምሽት በሚል ርዕስ በተሰጥዎት ኃላፊነት የላኩልን እርስዎ ነበሩ። በሌሎች አጋጣሚዎች በፕሮግራማችን ስትቀርብ ከዚህ ቀደም በእርግጥም በወጣትነት እድሜ የምትገኝ በመሆኑ ጭምር አንተ በሚል ነበር ያስተዋወቅኩ እዚህ ዩናይት ስቴትስ ተወልደህ አድገህ ነገር ግን አማርኛ አቀላጥፈ መናገርና መጽሐፍ መቻል ብቻ ሳይሆን በኢትዮጵያ ባህልና ታሪክ ላይም የተለየ ትኩረት በማድረግ ትታወቃለህ። ከሌሎች እንደ አንተው አስገራሚ ክህሎት ካሳዩ እንግዶች ጋር ከዚህ ቀደም አቅርበን እናውቃለን። እስኪ ለሁሉም በምንነጋገርበት ርዕሰ ጉዳይ ላይ ካል ኃላፊነት አንጻር አንቱ በሚለው ልቀጥልና በዚህ ልዩ ሥነ ሥርዓት ያከበራችሁት የአድዋ ድል መታሰቢያ በየዓመቱ በታሪካዊነት መዘከሩ በተለይም ለዛሬው ትውልድ እርሶን ለመሰሉና ከአገር ውጭ ለተወለዱና ላደጉት ጭምር ምን ተጨባጭ ፋይዳ አለው ይላሉ? ዛሬ ከሚታዩ ጉዳዮችም ጋር ማዛመድ ይችላሉ? እሺ፣ አመሰግናለሁ። በቅድሚያ ከወትሮ የተለየ እንግዲህ ማንበሳ ከተቀላቅልኩ ወዲህ እንግዲህ አንቱ የሚለውን ማረግን ከፍ አደረክልኝ። በዚህም አጋጣሚ ሉል ርሚያስ ለው በእውነቱ ይህንን ኃላፊነት ከዘውድ ምክር ቤት ጋር በመተባበር በየዓመቱ የሚደረገውን የአድዋ የክብረ በዓል ዝግጅት ላይ ለመሳተፍ እድሉን ስለሰጡን ላመሰግናቸው እወዳለሁ። ለእኔ ትልቅ ትርጉም ነው የሚሰጠኝ። በእውነቱ የአድዋ እድል ለእኛ ለኢትዮጵያውያን ብቻ ሳይሆን ለመላ የጥቁር ሕዝብ ትልቅ አርአያ እና ምሳሌ ነው። በተለይ ፓን አፍሪካኒዝም እሳቤ እንዲፈጠር ያደረገ ነው። ጥቁሮች ነጮችን ማሸነፍ ይችላሉ የሚለውን እሳቤ ሁሉ የተፈጠረው ከአድዋ ድል ተከትሎ ነው እና ለእኛ ትልቅ ትርጉም የሚሰጠን በተለይ አሁን ሀገራችንና ሕዝባችን የተጋፈጧቸው ዘርፈ ብዙ ችግሮች ባሉበት ወቅት ሕዝባችን በመተባበር ወገን ለወገን ሲረዳዳ፣ ሲተዛዘን አንድ ሲሆን የተጋጡብንን ችግሮች በድል አድራጊነት መወጣት እንደምንችል እና ማንኛውንም ነገር ማሸነፍ እንደምንችል የሚያሳይ ነው እና በእውነቱ ለእኔ ትልቅ ትርጉም ያለው ነው በጣም ደስ ብሎኛል ባሉን ለማክብር በመቻሌ መልካም የአድዋን ድል መታሰቢያን የታሪክ ፋይዳ ይልቁንም ለዛሬ የሚኖረውን ዋጋ ነው ያሳዩን አቶ ነቢያት ሉሌ ኤርሚያስ ወደ እርሶ ልመለስና ቀደም ብሎ በገለጹልን መሰረት ለኢትዮጵያ ማህበረሰብ ካብረከቷቸው የላቀ አስተዋጽኦ አንጻር በየአመቱ እውቅና ትሰጣላችሁ፣ ይሄንም የሽልማት ስነስርዓት ታካሂዳላችሁ። ዘንድሮ ለዚህ እውቅናና ክብር የበቁትን ሰዎች እንደምን መረጣችኋቸው? እነማንስ ናቸው ለዚህ ክብርና እውቅና የበቁት? በቁጥርም በርከት ያሉ ይመስለኛል። አንዳቸውን ከመካከላቸው ከዚህ ቀደም ለረጅም ዓመታት ሌሎችን በማክበርና እውቅና በመስጠት የሚሰራ ማህበረ ግዩራን ዘረ ኢትዮጵያ የሽልማት ድርጅት ውስጥ በሚሰሩት ስራ በማወቃችን እሳቸውን የማነጋገር እድል ገጥሞናል። አቶ አክሊሉ ደምሴ በአጋጣሚ የአቶ ነቢያትም አባት ናቸው። እስኪ እንገሩን ሌሎቹን ለዚህ ክብር እውቅና ያበቁትን ጨምረው። ሎሊ ኤርሚያስ፣ በጣም ደስ ብሎኝ በእውነት እነኚህ ትልቅ አዛውንት ኢትዮጵያ አገር ቤት በነበራቸውም ኃላፊነት ከዛም በስደት እዚሁ በተለያዩ ሀገር ህብረተሰቦች ላበረከቱ ለሰሩ ስራዎች በእውነት ትልቅ ምስጋና ነው የሚገባቸው። የእኛ ተስፋ የእነሱን አርያ ተከትሎ አዲሱ ትውልድ ይሄንን እንደ አንድ ምሳሌ ወስዶ ወጣቱን ከነሱ ብርታት እንደሚያገኝ ተስፋ አለኝ። የዚህን አመት ልዩ ያደረገው በእውነት በእድሜ የገፉ አዛውንት አባቶቻችን አሉ ከመካከሉ እንደ ዶክተር አክሊሉ ሀብቴ፣ ዶክተር ፀሐይ ተፈራ፣ እነ አቶ መሐመድ አህመድ፣ አቶ ክፍሉ ሽመልስ፣ እንደዚህም አቶ አክሊሉ ደምሴ እንደተናገርከው። ከዚህ ውጭ ደግሞ በእውነት በባህል እነ ወይዘሮ ማሪቱ ለገሰ፣ እነ አቶ ታምራት መድን፣ ወጣቶችም አሉ ከመሀል እነ አቶ ሳምሶን ተፈራ በኮንግሬስ ውስጥም የኢትዮጵያን ኮከስ በመፍጠር በራሳቸው ኢኒሽቲቭ ብዙ በረከቱ አዛውንቶች አሉ። ከዚህ ደግሞ ትንሽ ሌት ብሎ አቶ ኤልያስ ወንድሙ እና አብረው ዶክተር ቴሪዛ ደብሮን፣ ዶክተር ቲሞቲ ሎ፣ ዶክተር ኤሌና ኢምቦሽ ከሎዮላ ሜሪማንት ዩኒቨርሲቲ ሎስ አንጀለስ ፀሐይ ፓብሊሺንግን በጣም በመደገፍ እና የኢትዮጵያን ታሪካዊ ጽሁፎችን በማበርከት ትልቅ ሚና የተጫወቱ አሜሪካኖች ናቸው እና እነሱም እዚህ ላይ በመገኘታቸው በጣም በጣም በእውነት የተለየ ክብር ይሰማናል። እንደዚሁም ለብዙ ዓመት ያገለገሉ ወጣቶች አሉ እንደ አቶ አቤይ ተድላ እንደ ፕሮፌሰር ጆቫኒ ሩፊኒ ጊዜያቸውን ሰጥተው በተለያየ ዘርፍ ለብዙ ዓመት ሲያገለግሉ የነበሩ ወጣቶች ቢሆኑም ለዚህ ሽልማት ብቁ ናቸው በማለት እነሱንም ለመሸለም ስለቻልን በጣም በጣም ትልቅ ክብር ነው የሚሰማን። ከዚህ መሀልም ደግሞ ብዙ የተለዩ ሴቶችም አሉ። ብዙ ጊዜ የሴቶችን አሳብዞና ተሳትፎ ብዙ ጊዜ እናንልም እና የዛሬ አመት በጣም እድለኞች ነበር እነ ወይዘሮ ኢትዮጵያ አልስሬድና ወይዘሮ ተዋል ንጉሱ። እንደዚሁ በሰፊው ማክበር መቻላችን እንደዚሁ ለወጣቶች እህቶቻችንም ጥሩ ምሳሌ ይሆናል ብለን እናስባለን። መልካም ቶ ነቢያት፣ እንዲህ ያለው የተለየ የራሱ ጠባይ ያለው ስርዓት በተለይ መድረኩ ላይ ያለውን የተመለከተ ብቻ በሚረዳው ለመግለጽ አስቸጋሪ ይመስለኛል። ከዚህ ቀደም የነበረ የራሱ ስርዓት እንዳለው ባህልና ልማድን የተከተለ መሆኑን መረዳት ይቻላል። ይሁን እንጂ እውቅና የሚሰጥባቸውን መድረኮች የሽልማት ስነ ስርዓቶችን መስራቾቹ የቤተሰብ አባላትም ጭምሪ በመሆናቸው በወጣትነቶ ጀምሮ በቀጥታም ይሳተፋሉና እንዲህ ያለው የሽልማት ድርጅት ምናልባትም ለታሪክ ከሚሰጠው አጽንኦት ጋርም ሊዛመድ ይችል ይሆናል። ምን የተለየ ነገር ያመጣል ይላሉ። አዎ፣ ለእኔ በእውነቱ ለመናገር ከሁሉም ላቅ ያለ ነው። መቼም የዘውድ ምክር ቤት በተቋም ደረጃ የኢትዮጵያን የብዙ ሺህ ዘመናት ታሪክ ምስክር ነው በራሱ። ልዑል ኤርምያስ በፕሬዚዳንትነት ወይም በሰብሳቢነት የሚመሩት ድርጅት እና በአሜሪካን ሀገር ሌሎችም ቦታዎች ካሉት ተመሳሳይ የሽልማት ድርጅቶች ለየት የሚያደርገው የዛ ታሪካዊ ግዝፈት፣ በተለይ ደግሞ በውስጡ ደግሞ ያዘሉት የኢትዮጵያዊነት ሴቶች እንዲህ አይነት ደግሞ የሽልማት ዝግጅት በአባቶቻችን ወግ ማዕረግ እና ክብር ባለው መንገድ በመከናወኑ ለእኔ የተለየ ያደርገዋል። እውነቱን ለመናገር እና እንዲህ አይነቱ ባህል ቢስፋፋ ምናልባትም በሌሎችን ቦታዎች ሕዝባችንን በማሰባሰብ በአባቶቻችን ወግና ማዕረግ ለሀገራችን ያገለገሉት እና አስተዋጽኦ ያበረከቱ ኢትዮጵያውያን ሌሎችም የሚከበሩበት እና እውቅና የሚያገኙበት ተቋም ይሆናል ብዬ አስባለኝ። እውነተኛውን ታሪካችንን ለሕዝባችን በማስተማር ኢትዮጵያዊነት የሚከበርበትን መንገድ እና የሚጎላበትን መንገድ ለማስጠር እንፈልጋለን። መልካም። ዶሌ ኤርሚያስ ደርሶ ልመለስ። ቀደም ሲል ኢትዮጵያ ውስጥ የቀዳማዊ ኃይለስላሴ ሽልማት ድርጅት እንደነበር ከብዙ አመታት በኋላ እንደገና ለማንሰራራት በሌሎች ተቋማትና ግለሰቦች ሙከራ እንደተደረገ እሱም ያን ያህል እንዳልዘለቀ ይታወቃል። እነኚህ ሁለቱ ስራዎች ዝምድና ይኖራቸው ይሆን? ምናልባትም የሚያስታውሱን ነገር ካለ የመጨረሻ ቃል እናደርግ። አው እርግጥ እንዳልከው ከዚህ ቀደም የቀዳማዊ ኃይለስላሴ የሽልማት ድርጅት በእውነት በጣም በሰፊው መልኩ ኢትዮጵያዊና የውጭ ሀገር ዜጋዎች ለኢትዮጵያ በተለያየ በስነ ጽሁፍ፣ በባህል በተለያዩ የሸለመ ነበር። ዓለም አቀፍም እውቅና ነበረው። የእኛ ተስፋ ይሄ እንደገና ሲመሰረት ለኢትዮጵያ ክብር ነው ብዬ አምናለሁ ኔ በግሌ እንደዚሁም ታሪክም ያለው ሽልማት ስለሆነ በኢትዮጵያኖች አካባቢ ብቻ ሳይሆን ለአፍሪካም እንደዚህ አይነት ነገር የለምም ነበር። እስከ ዛሬም ያለ አይመስልና እኛ ቀዳማ መስራቾች ነበርን እና እንደዚህ አይነት ትልቅ ክብርና ይዞት የነበሩንን አቋሞች መልሶ ማቋቋም ለኢትዮጵያ ክብር ነው እንጂ የሚቀንስበት ምንም ሊኖረው አይገባም ብዬ አምናለሁ። የአንዳንዶቹ ላይ ደርሻለሁ በመጽሐፍም በታሪክም ሰምተናል። ስለ እነሱ በነ ሎሬት አፈወርቅ ተክሌ ለኢትዮጵያ በረከቱ በተለያዩ የሰሩ ሰዎች ብዙ ብዙ ጸሐፊዎች እንደዚህ አይነት ክብር ማግኘታቸው ለኢትዮጵያ ኩራት ነው እንጂ ከነሱም ከኢትዮጵያ አይቀንስም እና የዚህን አመት በአል ትልቅ ያደረገው ብዙ ሰዎች ከተለያዩ ሀገሮች መጥተዋል። ከዩሮፕ መጥተዋል። ከኦስትሬሊያ መጥተዋል። ከተለያዩ አሜሪካ ከተሞች መጥተዋል እና ምን ያህል ለበዓሉ ብቻ ሳይሆን ስለ ኢትዮጵያ ታሪክ ስለ ኢትዮጵያ ባህል ያላቸውን ክብር ስላሳዩን በጣም ከፍተኛ ክብር ነው ሁላችን የተሰማንን። ክል ኤርሚያስ ኢትዮጵያ ውስጥ ቀደም ብለው እንዳነሷቸው በተለያዩ ሙያው በሥነ ጽሑፍ በስዕል የታወቁ ዛሬ በታሪክ የምናስታውሳቸው በቀዳሙ ኃይለ ሥላሴ ሽልማት ድርጅት ለውቅና የበቁበት ይታወሳል። ያን በኢትዮጵያ ውስጥ የመቀጠል የወደፊት እቅድ ይኖር ይሆን? ድርጅታችሁ አሁን በዋናነት ትኩረቱ በዩናይት ስቴትስ የሚኖሩ ወይም በውጭ ሀገር የሚኖሩ ኢትዮጵያውያን ናቸው እና ወደዛ የማደግ ወደዛም የመቀጠል ሀሳብ ውጥኑ ይኖር ይሆን? እኛ በእውነት ያ ቢሆን በጣም ነው ደስ የሚለን፣ በጣም በጣም ነው ደስ የሚለን። ለምን አሁንም ዛሬ ብዙ ብዙ ለኢትዮጵያ የሚያበረክቱ ብዙ አዋቂ ኢትዮጵያኖች አሉ በተለያየ ዘርፍ እና የነሱ እውቅና መስጠት ለአዲሱ ትውልድ ተስፋና ብርታት ነው እንጂ ምንም ሌላ ትርፍ የለውም እና በእውነት እኛ ያንን እድል አግኝተናል፣ ያንን አይተን ለማድረግ አዲሱ ትውልድ ደግሞ አብሶ ዛሬ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ትልቁን የኖብል ፒስ ፕራይስ ሲያገኝ ከጀርባው እኮ ብዙ ታሪክ አለ። ብዙ ብዙ አዛውንት ኢትዮጵያኖች አሉ። ብዙ ለሀገራቸው የሚያበረክቱ ሰዎች አሉ እና እነሱም እንደዚህ አይነት እውቅናና ምስጋና ቢያገኙ እኔ በበኩሌ ትልቅ ትልቅ ደስታ እና ክብር ነው የሚሰማኝ። እና በመዝጊያ ደግሞ በጣም ለማመስገን የምፈልገው እነህ ወጣቶች እንደ ልጅ ነቢያ አደምስ፣ ልጃናኔ አበበ፣ ወይዘሮ ራሄል ወይዘሮ ሩት ስራቸውን ጊዜያቸውን ፈጅተው ይሄንን በማዘጋቸው እግዚአብሔር ይስጥልኝ ማለት እፈልጋለሁ። በበኩል ደግሞ አዲስ ትውልድ ይሄንን መቀጠሉን የሚያሳይ ምስክርነት ነው ብዬ ወስደዋለሁ። መልካም ወደፊትም የሚኖሩትን ሁኔታዎች ተከታትለን እንዘግባለን። ልዑል ኤርምያስ ሳህለ ሥላሴ ኃይለ ሥላሴ፣ አቶ ነቢያት አክሊሉ ደምሴ፣ እንግዶች የሁለታችሁንም ለጊዜያችሁ አመሰግናለሁ። ስ በጣም እግዚአብሔር ስል እግዚአብሔር እናመሰግናለን